ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ነሐሴ 26 2012 ዓ ም ዝግጅታችን ጀመረ። በአፍሪካ የሚደረገው የሽብርተኝነት እንቅስቃሴ የጎላ መምጣት ዩናይትድ ስቴትስንና አጋሮቿን እያሳሰባቸው ነው በአብይ ርዕስ ዝርዝር ዘገባ እናስደምጣችኋለን። የአዋሽ ወንዝ እና የበሰቃ ሐይቅ ሙላትን ተከትሎ በሺዎች የሚቆጠሩ ነዋሪዎች ከመኖሪያ መንደራቸው እየተፈናቀሉ ነው። ሰው ውሃው ከፍ ባለ ቁጥር በየደቂቃው እየሄደ ለዛ ጋር ቁጥሩ ከፍ እያለ ውሃው የሞላ የሞላ የሞላ ሲወጣ በቃ ሰው ሊሰብር ነው ተብሎ ተባለ ወጥ በቃ ቃችን ተሰበረ፣ ንብረታችን ወደመ። ሌባሌባ የተዘረፋለ ሙሉ መኪና ጭኖ የተዘረፋለ። በጣም በጣም በጣም ከባድ ነው። በቃ ምን ልበል እንደሆነ አሁን ስላልተረጋጋሁኝ፣ እረጋ ብዬ በወራ ጥሩ ነበር ግን ከአካባቢው ነዋሪዎች አንዱ ነው። ዝርዝር ዘገባ ይኖረናል። በትግራይ ክልል የደረሰ የጎርፍ አደጋም የሰው ሕይወት አሳጥቷል። የፍርድ ቤት ውሎዎችና ሌሎች የኮቪድ-19ን አለም አቀፍ ሁኔታ የሚዳስሱ ዘገባዎችንም ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ። ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሀዱ ራዲዮ 94 ነጥብ 3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በትግራይ ክልል ማዕከላዊ ዞን አፈሮም ወረዳ ባለፉት ተከታታይ ቀናት በጣለው ከባድ ዝናብ ምክንያት የተከሰተው ጎርፍ በሕይወትና በንብረት ላይ ጉዳት አድርሷል። አለም ፍስሀ ዝርዝሩን ይዟል። በትግራይ ክልል በእርሻና ገጠር ልማት ቢሮ የአደጋ መከላከልና ዝግጅነት ዳይሬክተሮች ዳይሬክተር አቶ ገብረ እግዚአብሔር አረጋዊ ባለፉት ሁለት ሶስት ቀናት በአፈሮም ወረዳ በዝናብ ምክንያት በተፈጠረው የመሬት መንሸራተት በአንድ የሰው ህይወትና በአስራሶስት በአስራ ቤቶች ጉዳት ማድረሱን ገልጠዋል የሁለት ሶስት ቀን በሁለት ዞኖችና በሁለት ወረዳዎች እንዲሁም በአምስት ክብሌዎች የመሬት መንሸራከት የገጠመበት ሁኔታ አለ ይሄ ሁለት ዞኖች ና ሁለት ወረዳዎች የተከሰተ ያለው የመሬት መንሸራተት የአንድ አይነት ቀማምቶ ወይ ደግሞ ቶፖግራፊ ያለበት ሁኔታ ነው ያለው ሙዚ የደረሰው በማዕከላዊ ዞን በአፍረም ወረዳ በዳጋር የሚጋ ቀበሌ ነው የተከሰተው። ይሄ ደግሞ የአስራ ሶስት አባወራ እና እማወራ ቤቶች የተሸረኩበት ሁኔታ አለ። እንዲሁም በዚህ ጋር ወደ ሰማንያ አንድ የሚሆን ቤተሰብ እነሱ ጋ እንዳሉ ነው። በዚህ በመሬት መሸረቱ ችግር ምክንያት አንድ አባወራ ወደ ህይወታቸው ያለፉበት እና አንድ ህፃንም ከዛ ደንግጦ ስወጣ በዛ በነበረው ሀይል የሚያዝናው እና ወርቶ ወደ ውሃ ገባ ክበራ ህንፃ ነው የተቆጣጠረበት ሁኔታ እንባለ ነው መረጃ ያገኘ። ነው ይህ በአፈሮም ወረዳ ያጋጠመ አደጋ በአንድ መቶ ዓመት ውስጥ ያላጋጠመ ከፍተኛ አደጋ መሆንን አቶ ግብረ ዝጋብሔር ይናገራሉ። ሞት ተሻልባ አፈሮም ቤተ ክርስቲያን ያለው በዚህ ከወልቃኖት በፊትም ችግር አሁን ግን ከታችን ሙቅ ውሃ ወደ ላይ የሚወጣበት ሁኔታ ከላይ ደግሞ ፏፏቴ ባለው ነው። ሰው በቀጣይነት በዛ ላቅነት ለመስራት እንዳለው ነግን በጊዜውነት እዛ ያለው የህብረተሰብ ማካ ህብረተሰብ ማካባቢ አስተዳደር እንዲሁም የወረዳ አስተዳደር ክብር ያደረገና በትምህርት ቤቶች የሚጠለሉ የተደረግበት ሁኔታ እንዳለ ነው። ይህ በእንዲህ እንዳለ በምስራቃዊ ዞን ብዘት ወረዳ በሰው እና በንብረት ያጋጥም አደጋ እንዳለ አቶ ገብረዝጋብሔር ጨምረው ገልጠዋል። በቀጣይም የወረዳ ብዘት በምስራቃዊ ዞንም ለሶስት ቀበሌዎች የተከሰታለ አንደኛ በቀጣ ግደባ ባዳ ስራ አራት ቤቶች እነዚህ የተሸረቁት ሁኔታ አለ። ሁለተኛ ደግሞ በስምረት የሚባል ሀያ ቤቶች እንዲሁም በአብ ከነ የሚባል ደግሞ አንድ ቤት በድምር ወደ ሰላሳ አምስት ቤቶች ጥቃት የደረሱባቸው እንዳሉ እና ከስምንት መቶ ሄክታር በላይ ጥቃት የደረሱ እንዳለ እና ከሁለት ሺህ በላይ ደግሞ አባወራ እና ማወራ ጉዳት የደረሰባቸው እንዳሉ ለተልኬ አሁንም በበለጠ እንደሚሰራት በቤት መቆፈርም ሌላም የተሰራ እንዳለ እና እዚህ በወረዳ ብዘትም አንድ ክልፋ ን የሞት አደጋ እንደጋጠመ ነው መረጃ የተመሳሳይ የህብረተሰቡ ያለው ድጋፍ ቅያ አካባቢና አስተዳደርና የወረዳ አስተዳደር የሚቻለው ድጋፍ እያደረገ መሆን ና ለቀጣይ ኛ ኛ የወረዱ ባለሙያዎች ቲም አለ ወደ ሁለቱ ዞኖች ከዞን ጋር ሆነው በቀጣይ በጊዜያዊነት ና በዘላቂነት የምናደርገው ሳፖርት ይኖራል። እንደ መንግስት የሚልክ ዘመው የጥፋት ማለት ነው። ለበለጠ ቨሪፊኬሽን ቀጣይ ጥናት ና ቀጣይ ምርምር ለማድረግ ለአክሱም ዩኒቨርሲቲ አሳይመንት ሰጥ እንዳለ ነው የተገለጸልን። ለድምጽ አሜሪካ ሬዲዮ አለም ፍሳ ከመቀለ ሱዳን ውስጥም ለዘመናት ታይቶ በማያውቅ ከፍተኛ የጎርፍ አደጋ የተጠቁ በብዙ መቶ ሺዎች የተቆጠሩ ዜጎችን ለመታደግ አጣዳፊ እርዳታ እንደሚያስፈልግ የተባበሩት መንግስታት ድርጅት አስታውቋል። የድርጅቱን ማሳሰቢያ ተከታትላ ሊሳ ሽላይን ከጄኒቫ ለቪኦኤ ያጠናቀረችውን ዘገባ ስመኝሽ የቆየ ታቀርበዋለች። ላለፉት ጥቂት ቀናት በኢትዮጵያ የጣለው ከባድ ዝናብ በሱዳን ላይ የበረታ የጎርፍ አደጋ ካስከተለ በኋላ ነው የተባበሩት መንግስታት ድርጅት የእርዳታ ተማጽኖውን ያቀረበው። የሱዳን መንግስት ባወጣው መረጃ መሰረት እስካሁን ቢያንስ ዘጠና ሰዎች በጎርፍ አደጋው ሲሞቱ በመላው ሀገሪቱ የሚገኙ ከ ሶስት መቶ ሰማኒያ ሺህ በላይ ሰዎች ደግሞ ጉዳት ደርሶባቸዋል። ከ ሰማኒያ ሺህ በላይ ቤቶች በመውደማቸውም በሺዎች የሚቆጠሩ ሰዎች ቤት አልባ ሆነዋል። በተጨማሪም 34 ትምህርት ቤቶችና 2700 የጤና ተቋማት ከአገልግሎት ውጭ ሆነዋል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ወይም ኦቻ ቃል አቀባይ የሆኑት ጂንስ ላርክ እንደሚያስረዱት ይህ አደጋ ያጋጠመው የኮሮና ቫይረስ ወረርሽኝ በሀገሪቱ ላይ እየተስፋፋ ባለበት ወቅት ነው። እስካሁን ባደረግነው ግምገማ ከ2000 በላይ የሚሆኑ የውሃ ጉድጓዶች ተበክለዋል ወይም ከነጭራሹ ወድመዋል። በዚህ ምክንያት የኮቪድ-19 ወረርሽኝን ለመከላከል ወሳኝ የሆነው የንጹህ ውሃ አቅርቦት ችግር ላይ ወድቋል። በአሁኑ ሰዓት በአስቸኳይ ጊዜዋዥ ላይ በምትገኘው ካርቱም የአባይን ወንዝ ዙሪያ የመከለል ስራና ከቤታቸው ለተፈናቀሉ መጠለያ ያስፈልጋታል። ላርክ የተባበሩት መንግስታትም ሆነ ሌሎች ተቋማት በየጊዜው እየጨመረ የሚሄደውን በጎርፍ አደጋ የተጠቁ ሰዎችን ፍላጎት ለማሟላት የሚያስችል በቂ ገንዘብ እንደሌላቸውና እርዳታ ሰጪ ሀገራት ተጨማሪ ድጋፍ እንዲያደርጉ እየተማጸኑ መሆኑን ያስረዳሉ። ይህ የገንዘብ ተማጽኖ የመንግስታት ድርጅቱ ዓመቱ መጀመሪያ ላይ በሀያ ሀያ ሱዳን ላይ ሰብአዊ ድጋፍ ለማድረግ አቅርቦት ከነበረው እቅድ ተጨማሪ ነው። በወቅቱ ተጠይቆ ከነበረው አንድ ነጥብ ስድስት ቢሊዮን ዶላር የእርዳታ ገንዘብ እስካሁን የተገኘው አርባ አራት በመቶ ብቻ መሆኑን የሚያስረዱት ላርክ በአሁኑ ሰዓት የእርዳታ ሰጪዎች ለጋስነት ከምንም ጊዜ በላይ የሚፈለግበት ወቅት መሆኑን አስገንዝበዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የክፍለ ሀገሯ ባለስልጣናት ያሰሙትን ስጋት ችላ ብለው የዊስኮንስኗን ከኖሻ ከተማን ትናንት ጎብኝተዋል። በጉብኝታቸው ባለፈው ሳምንት ጥቁር አሜሪካዊው ጄኮብ ብሌክ በነጭ ፖሊስ በሰባት ጥይት መመታቱ በቀሰቀሰው ሁከት የቀላቀለ ተቃውሞ የተጎዱ የከተማይቱን አካባቢዎች በእግራቸው ተዘዋውረው ተመልክተዋል። የኬኖሻ ከንቲባና የክፍለ ሀገሯ አገረ ገዢ ቶኒ ኤቨርስ የበለጠ የቀለም ልዩነትን መሰረት ያደረገ ውጥረት ይጭራል ብለው ስጋታቸውን ቢያሰሙም በሁከቱ የተቃጠሉ የንግድ ቤቶችን ፕሬዝደንቱ ጎብኝተዋል። እርዳታ እናደርግላቸዋለን፣ በደንብ ነው የምንረዳቸው ብለዋል። ፕሬዝደንቱ ከሕግ አስከባሪ አባላት ጋር የተወያዩ ሲሆን ከጄከብ ብሌክ ቤተሰብ ጋር ግን አልተገናኙም። ህግ አስከባሪዎቹን ቆራጥና ጠንካራ መሆን አለባችሁ፣ ሁከቱን የሚያስቆም አካል እንዲገባም ፈቃደኛ መሆን አለባችሁ ሲሉ አሳስበዋቸዋል። የዲሞክራቲክ ፓርቲው እጩ ፕሬዝደንታዊ ተፎካካሪያቸው ጆ ባይደን በበኩላቸው ሚስተር ትረምፕን ሁሉንም የሁከት አድራጎቶች የጄከብሌክን በጥይት መመታት ተከትሎ በተካሄዱ የተቃውሞ ሰልፎች ላይ ተኩሶ ሁለት ሰዎች ገሏል፣ አንድ ሰው አቅስሏል ተብሎ የተወነጀለውንም ግለሰብ ጭምር አላወገዙም ሲሉ ፕሬዚደንቱን ነቅፈዋል። የኮቪድ-19 መከላከያ ክትባት በመፍጠር በማምረትና በእኩልነት ለማከፋፈል በሚደረግ ዓለም አቀፍ እቅድ ውስጥ አልሳተፍም ስትል ዩናይትድ ስቴትስ አስታውቃለች። ምክንያቷም የዓለም የጤና ድርጅት የጥረቱን መሪ ሚና በመያዙ ነው ብላለች። የዓለም የጤና ድርጅት የወረርሽኞች ዝግጁነት ጥምረት የተባለ ቡድንና በአህጽሮት ጋቪ ተብሎ የሚታወቀው በቢልና መሊንዳ ጌትስ ለዓለም ድሃ ሀገሮች ህጻናት ክትባት ለማዳረስ የተቋቋመ ድርጅት በህብረት ሆነው የኮቪድ-19 ክትባት ተደራሽነት ላይ የጋራ ፕሮጀክት ወጥ ነው እየተንቀሳቀሱ ናቸው። በዚህ መርሃ ግብር ለመሳተፍ ከ170 በላይ ሀገሮች እየተነጋገሩ መሆናቸው ታውቋል። ፕሬዚደንት ዶናልድ ትራምፕ የዓለም የጤና ድርጅትን ኮቪድ-19 ወረርሽኝን በትክክል አልያዘም፣ ወረርሽኙ ለተቀሰቀሰባት ለቻይናም አድላዊ ነው በማለት ወንጅለው ዩናይትድ ስቴትስን ከድርጅቱ እንዳስወጧት ይታወቃል። የዋይት ሀውስ ቃል አቀባይ ጀድ ዲር ባወጡት መግለጫ ዩናይትድ ስቴትስ ይህንን ቫይረስ ድል ለመምታት ከዓለም አቀፍ አጋሮቿ ጋር ሆና መስራቷን ትቀጥላለች ብለዋል። ሆኖም በዓለም የጤና ድርጅትና በቻይና ተጽዕኖ በሚደረግባቸው ድርጅቶች ግን አንገደብም ሲሉም ተናግረዋል። ይህ በዚህ እንዳለ በርካታ በሙከራ ላይ የሚገኙ የኮቪድ-19 መከላከያ ክትባቶች የመጨረሻው የሙከራ ደረጃ ላይ መድረሳቸውን በክትባቶቹ ስራ አመራር ላይ ያሉ ባለስልጣናት ተናገሩ። የእንግሊዝና የስዊድኑ የመድኃኒት ኩባንያ አስትራዜኔካ ሰኞ ዕለት ባወጣው መግለጫ ዩናይትድ ስቴትስ ውስጥ የሚካሄደው የክትባቱ የመጨረሻ ደረጃ ሙከራ መሰረታቸው ከተለያዩ ዘሮች ብሔረሰቦችና መልክዓ ምድራዊ አቀማመጥ የሆኑ 30 ሺህ አዋቂዎችን በማሳተፍ ይጠናቀቃል ብሏል ይጠናቀቃል ብሏል። በዩናይትድ ስቴትስ ብሔራዊ የጤና ኢንስቲትዩት ኤንአይኤች ተሰርቶ ሞደርና በተባለው ኩባንያ የሚመረተው ክትባትም ዩናይትድ ስቴትስ ውስጥ በብዙ ሺዎች የሚቆጠሩ ሰዎች በማሳተፍ ሙከራ ላይ ውሏል። በዩናይትድ ስቴትስ የዲሞክራቲክ ፓርቲው እጩ ተፎካካሪዎች በቅድመ ምርጫ ሴኔተር ኤድ ማርኪ ተቀናቃኛቸውን የማሳቹሴትሱን ኮንግረስማን ጆ ኬኔዲን አሸነፉ። የ39 ዓመቱ ኬኔዲ የ74 ዓመቱን ማርኪን ኮንግረስ ውስጥ ከርመውም ወቅታዊ ሁኔታው ያልገባቸው ሲሉ ነቅፈዋቸዋል። ወደ መጨረሻው ላይም ጆ ኬኔዲ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲን ድጋፍ ማግኘታቸው ታውቋል። ይሁን እንጂ ሴኔተር ማርኪ ሴኔተር ኤሊዛቤት ዋረንንና ኮንግረስ ውመን አሌክሳንድሪያ ኦካሲዮ ኮርቴስን ጨምሮ ታዋቂ ተራማጅ የዲሞክራቲክ ፓርቲው አባላት ድጋፍ ያላቸውና ማሳቹሴትስ ውስጥም ጠንካራ የሕዝብ ተወዳጅነት ያላቸው እንደሆኑን የተገለጸው ሌሎችም በርካታ የተወካዮች ምክር ቤቱ ዲሞክራት አባላት ተፎካካሪዎቻቸውን አሸንፈዋል ተብሏል። በመጨረሻም ዩናይትድ ስቴትስ በዓለም አቀፍ ወንጀል ፍርድ ቤት አይሲሲ አቃቤ ህግ ፋቱ ቤንሱዳ ላይ ማዕቀብ ጣለች። የ59 ዓመቷ ጋምቢያዊት ቤንሱዳ አሜሪካውያን ወታደሮች አፍጋኒስታን ውስጥ ፈጽመዋል በተባሉ የወንጀል አድራጎቶች ላይ ምርመራ በመክፈታቸው የትረምፕ አስተዳደርን አስቆጥተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ በመስሪያ ቤታቸው ባደረጉት ገለጻ በአቃቤ ሕጓ ፋቱ ቤንሱዳ ላይ ማዕቀብ ደንግገናል ብለዋል። ከዚያም በተጨማሪ ለሳቸው ቁሳዊ ድጋፍ ያደረገ ግለሰብም ሆነ አካል ማዕቀቡ ይጣልበታል ሲሉ አስታውቀዋል። ባለፈው ሰኔ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የአይሲሲ ፍርድ ቤት የሚሰሩ ባለስልጣናት፣ ሰራተኞች፣ ወኪሎችና የቅርብ ቤተሰብ አባሎቻቸው ላይ ማዕቀብ እንዲጣል ስልጣን የሚሰጥ አስፈጻሚ ትዕዛዝ ማውጣታቸው የሚዘነጋ አይደለም። ፋቱ ቤንሱዳ በወቅቱ ለቪኦኤ በሰጡት ቃል በሕግ የበላይነትና በፍርድ ቤቱ ሂደቶች ጣልቃ ለመግባት የሚደረገው ተቀባይነት የሌለው ሙከራ መባባሱን የሚያመለክት ጥቃት ነው ሲሉ መናገራቸው ይታወሳል። አድማጮች ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኙ ነሐሴ 26 2012 ዓ ም ምሽት ፕሮግራም ነው። ዝግጅታችንን በፌስቡክ ላይቭ አትቪ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመክታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችኋለን። ዩናይትድ ስቴትስና አጋሮቿ አሸባሪዎች ከደጋፊዎቻቸው የሚያገኙትን ድጋፍና የሚንቀሳቀሱባቸውን አካባቢዎች በመቀነስ ተጽዕኖ ለማድረግ ቢጥሩ አሸባሪዎቹ ድርጅቶቹ ግን በበርካታ የአፍሪካ ሀገሮች ላይ ይዞታቸውን እያጠናከሩ ይመስላል። ከአሜሪካ መከላከያ ሚኒስቴር ዋናው የቁጥጥር መምሪያ ባለፈው ማክሰኞ በከፊል የወጣው አዲስ ሪፖርት እንደሚያመለክተው በኮሮና ቫይረስ ወረርሽኝ የተነሳ በዩናይትድ ስቴትስ መ ነት በአህጉሪቱ የሚደረገው ጥረት እንደገና እንዲፈተሽ የሚያስገድዱ ሁኔታዎች መኖራቸውንና አንዳንዱም እንቅስቃሴ እንዲገታ መደረጉ ተመልክቷል። የአሜሪካ ድምጽ የብሔራዊ የደህንነት ጉዳዮች ዘጋቢ ጄፍ ሲልደን የሚከተለውን ዘገባ አዘጋጅቷል። ደረጀ ደስታ ያቀርበዋል። ከመከላከያ ሚኒስቴር ዋናው የቁጥጥር መምሪያ ባለፈው ማክሰኞ በከፊል የወጣው አዲስ ሪፖርት እንደሚያመለክተው በኮሮና ቫይረስ ወረርሽኝ የተነሳ በዩናይትድ ስቴትስ መሪነት በአፍሪካ የሚደረገው የጸረ ሽብርተኝነት ዘመቻው ጥረት እንደገና እንዲፈተሽ መገደዱና አንዳንዱም እንቅስቃሴው እንዲገታ መደረጉ ተመልክቷል። ተጠባባቂው ኢንስፔክተር ጄኔራል ሲያን ኦዳኔል በሩብ ዓመቱ ላይ ባሰፈሩት ጽሁፍ እንዳመለከቱት አይኤስ ወይም አይሲስ ተብለው የሚታወቁት አልቃይዳና እስላማዊ መንግስትን የመሳሰሉት ቡድኖችን በመጥቀስ ዓለም አቀፉ ዩናይትድ ስቴትስ ትብብር በዚህ ረገድ ያሳየው እድገት ውስን ነው ብለዋል። የአሸባሪዎቹን እንቅስቃሴ ከመክታት ይልቅ የኮቪድ-19ን ወረርሽኝ እንዳይስፋፋ ለማድረግ የተሰጠው የቅድሚያ ትኩረት አሸባሪዎቹ የበለጠ እንዲስፋፉ አዳዲስ አዲስ እድሎችን እንደከፈቱላቸውም ተመልክቷል። ኦዳኒኤል በሪፖርቱ ጨምረው እንደገለጹት ወረርሽኙ ለአማጽያኑ አክራሪዎች ድርጅቶች መፈጠርና መስፋፋት ምክንያት ሊሆኑ የሚችሉ በርካታ የኢኮኖሚ ቀውሶችና የምግብ እጥረቶችን እንዲከሰቱ አድርጓል። በአንዳንድ አካባቢዎች ወረርሽኙ የፈጠረውን ቀውስ አጋጣሚ በመጠቀም የሽብር ቡድኖች የመንግስታትን ስልጣን ለማዳከምና ጥቃታቸውን ለማፋፋም እየሞከሩ መሆኑን የተባበሩት መንግስታት ድርጅት ያወጣውን ገማ በመጥቀስ ሁኔታውን አብራርተዋል። የአልኬዳና የአይሲስ ተባባሪዎች በአፍሪካ እያንሰራሩ መምጣታቸውን በሚመለከት የሚሰጠው ማስጠንቀቂያ አዲስ አይደለም ያሉት ደግሞ በአፍሪካ የአሜሪካ ጦር አዛዥ ጄኔራል ስቴፈን ታውሰንድ ናቸው። ከወር በፊት ለአሜሪካ ሕግ አውጪዎቹ የኮንግረስ አባላት በሰጡት ማስጠንቀቂያ እነዚህ ቡድኖች በየአካባቢው ከፍተኛ ፍላጎት በማሳደር ወደ አፍሪካ በሰልፍ እየገሰገሱ መሆኑን ገልጸዋል። ጄኔራሉ ባለፈው መጋቢት ወር ባወጡት ሪፖርት አይሲ ሲስ አዳዲስ ተከታዮችን ማፍራት ከቻለ አልኬዳም የማይችልበት ምክንያት የለም ብለዋል። ባለፈው ሐምሌ በተወጣው ተመሳሳይ ሪፖርት ደግሞ የመከላከያ ሚኒስቴር ጄኔራል ኢንስፔክተር በአፍሪካ ያለውን የሽብርተኞች የእንቅስቃሴ ደረጃ ሲገልጹ አሁንማ የሚመስለው የአሜሪካውያን አውሮፓውያንና የአፍሪካውያን የመመከት እንቅስቃሴን ሳይበልጡ አይቀሩም ብለዋል። ባለፈው ጊዜ በአሜሪካውያን እርዳታ ፈረንሳዮች በመሩት ወታደራዊ ዘመቻ በሰሜናዊቱ ማሊ የእስላማዊ መገረብ አሜርን መግደል ተችሏል። ይሁን እንጂ የተለያዩ የአፍሪካ አገሮች አሁንም የተለያዩ ሽብር ተግባራት ማራመጃ ቦታዎች መኖሯቸው በርካታ የዩናይትድ ስቴትስ ባለስልጣናትን እያሳሰባቸው መሆኑ ተነግሯል። አንደኛው አሳሳቢ የሽብር ቀጠና ተደርጎ የተወሰደው የምስራቅ አፍሪካ ነው። በቀጠናው አስር ሺህ የሚደርሱ ከአልኬዳ ጋር ግንኙነት ያላቸው የአልሸባብ ተዋጊዎች እንደ ልባቸው የሚንቀሳቀሱበትን ነፃነት ያገኙ መሆኑን የአሜሪካ ወታደራዊ ባለስልጣናት ይናገራሉ። በኢንስፔክተር ጀነራል ሪፖርት እንደተመለከተው ሽብርተኞቹ ከስከዛሬዎቹ ከፍተኛ ደረጃ ያላቸው ናቸው የሚባሉትን የጥቃት አይነቶች እስከ መፈጸም ደርሰዋል። የጦር ግጭቶች የሚካሄዱባቸውን አካባቢዎችና ክስተቶችን መረጃ ከሚሰበስበው ተቋም አክሌድ የተገኘውን መረጃ እንደሚያመለክተው አልሻባብ ከሚያዚያ እስከ ሰኔ ባሉት ሶስት ወራት ጊዜ ውስጥ ስድስት መቶ ስምንት ጥቃቶችን ፈጽሟል። ባለፈው ሩብ ዓመት ተመሳሳይ ጊዜ ውስጥ የነበረው ግን አምስት መቶ ስልሳ ስምንት ነበር። በዚያው ተመሳሳይ ሩብ ዓመት ውስጥ በነበረው ውስን የአቅርቦት ድጋፍና የአየር ጠባይ ለውጥ ሳቢያ ዩናይትድ ስቴትስ በአሸባሪዎቹ ላይ የምትሰነዝረው የአየር ጥቃት ቀንሷል። በተመሳሳይ ጊዜ የነበረው 33 ጥቃቶች የተፈጸሙ ሲሆን በዚህኛው ግን የተካሄዱት ሰባት የአየር ጥቃቶች ብቻ እንደነበሩ ተገልጿል። የአሜሪካ ወታደራዊ ባለስልጣናት በምዕራብ አፍሪካ ያለው የአልኬዳ የአይሲስ ወኪሎችና የሽብር ቡድኖቻቸው እንቅስቃሴ ያሳሰባቸው መሆኑን ገልጠዋል። በተለይም በምዕራብ ሳህልና በሰሜን አፍሪካ በሚገኙ አገራት ድንበሮች ላይ እያሳዩ ያሉት መስፋፋትም አሳስቧቸዋል። በተለየ ሁኔታ ግን በአፍሪካ የአሜሪካ ጦር አዝ ግን አዛዥ እንደሚሉት በምዕራብ አፍሪካ ያለው አይኤስና የቦኮ ሀራም ሽብርተኞች በኮሮና ቫይረስ ወረርሽኝ አጋጣሚ የተፈጠረውን የእንቅስቃሴ ገደብ እየተጠቀሙበት መሆኑ አሳሳቢ ሆኗል። የኦዳኔል ሪፖርት ጨምሮ እንደገለጸው በሰሜን አፍሪካ በተለይም በሊቢያ ያለው አይኤስ እስካለፈው ግንቦት ድረስ ውስን ጥቃቶችን ብቻ በመሰንዘር ዝም ብሎ ቆይቷል። የተባበሩት መንግስታትም ሪፖርት እንዳመለከተው በሊቢያ ያሉ አሸባሪዎች ያገኟቸው ተዋጊዎች ቁጥር በጥቂት መቶዎች የሚቆጠር ብቻ ሆኖ ነበር። ይሁን እንጂ አንድ የኢንተሊጀንስ ሪፖርት እንዳስጠነቀቀው ከሆነ አሸባሪዎቹ እስከ 1400 የሚደርሱ አዳዲስ ተዋጊዎችን መመልመል ችለዋል። የቁጥሩ አነስተኛ መሆን ትክክለኛ ግምት ቢሆንም ከሌላ ቦታ የሚመጡ የቅጥር ነፍሰ ገዳዮች መብዛትና በሊቢያ ሊቀሰቀስ የሚችለው የእርስ በርስ ጦርነት የአይኤስን ተዋጊዎች ቁጥር በመጨመር ሊያጠናክራቸው እንደሚችል ተሰክቷል። በአፍሪካ የአሜሪካ ጦር መምሪያ እንደገመተው ካለፈው ሰኔ ጀምሮ ከሶሪያ ወደ ሊቢያ የፈለሱ ተዋጊዎች ወደ 7500 ይደርሳሉ። ብዙዎቹም በሩሲያና ቱርክ እንደሚደገፉ ተነግረዋል። የዩናይትድ ስቴትስ ባለስልጣናት ቁጥራቸው እየጨመረ የመጣ የሶሪያ ተዋጊዎች፣ ብዙዎቹ ቀደም ሲል ከሽብር ቡድን ድርጅቶች ጋር ግንኙነት እንደነበራቸው ያምናሉ። ይሁን እንጂ በሊቢያ መዋጋት የሚፈልጉት ግን አብዛኞቹ ለገንዘብና በግላቸው የተለያዩ ምክንያቶች መሆኑን ይናገራሉ። ለምሳሌ ከሶሪያ ተዋጊዎች መካከል አምስት ሺህ የሚሆኑት በሊቢያ መንግስት ብሔራዊ ጦር እየተደገፉ ከሚዋጉት የቱርክ ቅጥረ ነፍሰ ገዳዮች ጋር አብረው የተሰለፉ ናቸው። ብዙዎቹ ምንም ልምድም ሆነ ትምህርትም የላቸውም። ይሰጣቸዋል የተባለውን ደሞዝ ብቻ ተስፋ ያደረጉ መሆኑን በአፍሪካ የአሜሪካ ጦር ሰራዊት ባለስልጣናት ይናገራሉ። በቱርክ የሚደገፉ የሶሪያ ወታደሮች በሚንቀሳቀሱባቸው አካባቢዎች ስርቆት፣ አስገድዶ መድፈርና የተለያዩ ወንጀሎች እንደሚፈጸሙም ባለስልጣኖቹ አስጠንቅቀዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። የአሜሪካ ድምፅ መጽሄት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ዘጋቢዎቻችንን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። የአዋሽ ወንዝና የበሰቅ ሀይቅ ሙላትን ተከትሎ ነዋሪዎች ከመኖሪያ መንደራቸው መፈናቀላቸው ተነገረ። አደጋው የደረሰው የአዋሽ ተፋሰስን በሚያዋስኑ ምስራቅ ሸዋና አርሲ ዞን ወረዳዎች ሲሆን የመንግስት ባለስልጣናት የጉዳቱን መጠን አልገለጹም። በውንጂ ስኳር ፋብሪካ ብቻ ከአምስት ሺህ ሰዎች በላይ ከጎርፉ ሸሽተው ቀያቸውን ለቀዋል ተብሏል። ሙክታር ጀማል ስር ዘገባ ያስደምጠናል። የአዋሽ ሙላት ወትሮንም ቢሆን በተፋሰሱ ስር ያሉ ነዋሪዎችን ክረምት ላይ ምስራች ሳይሆን ስጋት ነው ይዞላቸው የሚመጣው። ይህ ከዓመት ዓመት፣ ከትውልድ ትውልድ የተወራረሰው የአዋሽ ወንዝ ሙላትና በጎርፉ የሚደርሰውን አደጋ ሸሸት ነዋሪዎች የሚያዩት አበሳ መፍትሄ ያጣም ነው ይላሉ። በኦሮሚያ ክልል ውስጥ የሚገኙ ቢያንስ ስድስት ዞኖች በቀጥታ በአዋሽ ወንዝ ተጠቂ መሆናች ከዚህ ቀደምም የተገለጸ ሲሆን በዚህ ሳምንት ከትላንት ወዲያ ጀምሮ በምስራቅ ሸዋና አርሲ ዞን ውስጥ የሚገኙ ወረዳዎች በአዋሽ ወንዝና በበሰቃ ሐይቅ ጉዳት እንደደረሰባቸው ተናግረዋል። በተለይ ከቆቃ የኤሌክትሪክ ኃይል ማመንጫ ግድብ የተለቀቀው ውሃ ይባሱኑ ኃይሉን አሰባስቦ ችግሮቹን ማግዘፉ ነዋሪዎች የሚገልጹት ባልደረባ እስክንድር ፍሬው ከወንጂ ያነጋገራቸው ሰው ነዋሪዎች ከቀያቸው ተፈናቅለው መጠለያ ፍለጋ መሰደዳቸውን ይገልጻል። በየዓመቱ ስጋት ነው፣ ግን ይህን ያህል ክረምቱ ዘንድሮ በጣም ከባድ ስለሆነ በጣም ተፈራ። ምንም የሚያሰጋ ነገር የለም ተባለ በኋላ ኢንፎርሜሽን ደረጃ ጥሩም ኢንፎርሜሽን ቅብብል አይኖርም ይመስለኛል። ሰውም ትንሽ ሽብር አለበት። ቆቃ ራሱ ሞልቶ በአፍንጫው እየፈሰሰ ነው። ስድስቱን በር ተከፍቷል። ይባላል። የማይባል ነገር የለም። ስለዚህ ሰው ውሃው ከፍ ባለ ቁጥር በየደቂቃው የሄደ ለዛ ጋር ቁጥሩ ከፍ እያለ ውሃው የሞላ የሞላ የሞላ ሲወጣ በቃ ሰው ሊሰብር ነው ተብሎ ኡ ተባለ። ወጣን በቃ ስቃችን፣ ተሰበረ ንብረታችን ወደመ። ሌበሌባ የተዘረፋለ ሙሉ መኪና ጭኖ የተዘረፋለ በጣም በጣም በጣም ከባድ ነው። በቃ ምን ልበል እንደሆነ አሁን ስላልተረጋጋ እንጂ ረጋ ብዬ በኋራ ጥሩ ነበር። ግን እኛም ራሱ አሁን እዚህ ግቢ ውስጥ በዛ ላይ ይሄ ኮቪድ በሽታ ብዙም በሽተኛ አልነበረም እዚህ ሀገር ላይ ብዙም ጥቂት ተጠጣሪዎች ነበሩ የነበሩት። አሁን ግን በዚህ ሁኔታ እርግጠኛ ነኝ በጣም ይስፋፋል ብዬ አስባለሁ። ምክንያቱም በአንድ ግቢ ውስጥ አሁንን የዚህ ካለውበት ግቢ አንድ፣ ሁለት፣ ሶስት ቤት ዋና ኢታሊያ ህይወት የሚባል ጨርስ ያለ እዛ ውስጥ ቢያንስ ሰባት ስምንት ዘጠኝ አስር አባወራል ከአርብ ማታ አካባቢ ፍራቻው በጣም እያየለ የነጣ ቅዳሜ ውረዲ በቃ መውጣት ተጀመረ። ቅዳሜ ከሰዓት እና ማታ ሌሊቱን እስከ አስራ አንድ ሰዓት እስከ ሰብስት ሰዓት ነቃ ሰው ሲጓጓዝ እና ሲሮጥ ሲሯሯጥ እቃውን ሲሰብር ሌባ ሲያባርር ሌባ ሲሰርቀው ሌሊቱን ሙሉ ዝናብም እየዘነበ እያመለጠን ነበር። ለምን ዝናቡ በተጨማሪ ፍራቻን ነው የወንጂው ሙላት ከትላንት ወዲያ የጀመረ ሲሆን በትላንትናው እለት ማታ ላይ በምስራቅ ሸዋ ፈንታሌ ወረዳ መተሐራ ከተማን ጨምሮ በአካባቢው የሚገኙ አያሌ መንደሮች በጎርፍ ተጥለቅልቀዋል። ንብረታቸውን አጥተዋል። ማሳቸው ወድሟል። ችግሩ እንደሚደርስ ይገመት የነበረ ቢሆንም በቂ ቅድመ ዝግጅት ሳይደረግ የተፈጠረ መሆኑንም ነዋሪዎች ለቪኦኤ ገልጸዋል። ግድቦቹ በከፍተኛ ሁኔታ ስለሞሉ ከጥማቸው በላይ የውሃ ፍሰት ስላለ የመልቀጥ ስራ ይደረጋል እና ይህ ነገር የተናገረው ከሶስት ቀን በፊት ነው። ያው በምስል ብልክል ደስ ላይ ነበረ የውሃ ሁኔታ ምን ምን ጉዳት ደረሰ። እስቲ አሁን መተሐራ ላይ በጣም ከፍተኛ ጉዳት ደርሷል። አሁን ብዙ ሰዎች ቤታቸውን ንብረታቸውን ጥለው በቃ ወደ ዋናው ክልል አሮጌ መታራ ማለት ነው እዛ ገብተዋል። ብዙ ቤቶች ፈርሰዋል። ብዙ ንብረት ሰው ወድሟል። በቃ ያው ኤሌክትሮኒክስ፣ ምናምን መገጣጠሚያ መሳሪያ፣ ሞባይል ቤቶች ምናምን እንዳለ በቃ ውሃ ገብቷል። ከፍተኛ አደጋ ነው የደረሰው። አሁን ደግሞ ይቀጥላል የሚል ግምት ነው ያለው። አሁን ገና አንደኛ ቀን ነው። በሰው ላይ የደረሰ ጉዳት አለ? እስካሁን በሰው ላይ እስካሁን የደረሰ ጉዳት የለም። ያው ውሃው በጊዜ ፍጥነት ስለሌለውና ከፍተኛ ስለማይፈጥር ብዛት በንብረት ላይ ነው ጉዳቱ ከዚህ ቀደም የቆቃ ግድብ በአዋሽ ሙላት መጥለቅለቁን ተከትሎ ከግድቡ ላይ ውሃ ወደ ውጭ እንደሚፈስ በተደጋጋሚ የተነገረ ቢሆንም የአካባቢው ባለስልጣናት ለማህበረሰቡ በቂ ግንዛቤ ሰጥተው ወደ እርምጃ አለመግባታቸውንም ነዋሪዎች ይናገራሉ። በአጠቃላይ የሆነውን ጉዳይ በተመለከተ መልስ እንዲሰጡን የምስራቅ ሸዋና የአርሲ ዞን ባለስልጣናት በተደጋጋሚ ሙከራ ብናደርግላቸውም ሊሳካልን አልቻለም። የኦሮሚያ የአደጋና ዝግጁነት ኮሚሽነር አባድር አብዳ ስለ ጉዳዩ ከቪኦኤ ለቀረበላቸው ጥያቄ በቂ ማስረጃ አለማቀናጀታቸውንና በሁለቱም ዞኖች ላይ ቡድን አዋቅረው እየተንቀሳቀሱ መሆኑን ገልጸዋል። ነገር ግን የደረሰውን አደጋ መጠን ለመናገር ማስረጃ አለመጠናቀሩን አስታውቀውናል። እስካሁን ደረሰ ስለተባለው ጉዳት በተመለከተ ቪኦኤ ሊያገኝ የቻለው ማስረጃ የወንጂ ስኳር ፋብሪካ ሠራተኞችን በተመለከተ ነው። በፋብሪካው ቢያንስ ከአምስት ሺህ በላይ ሰዎች የጎርፉን አደጋ በመሸሽ መፈናቀላቸውን የፋብሪካው ስራ አስኪያጅ ኢንጂነር ካሳ ተስፋዬ ለቪኦኤ ገልጸዋል። የወንጂሻ ስኳር ፋብሪካ ከቆቃ ግድብ በታች በኩል የሚገኝ እንደመሆኑ መጠን ሁልጊዜ ክረምት የቆቃ ግድብ ሞልቶ በሚለቀቅ ጎርፍ የሚጠቃ አካባቢ ነው። በግራና በቀኝ በኩል ያሉ ዳይኮች እንዳልኩ ወደ ወንጂ ስኳር ፋብሪካ ሰራተኞች የሚኖሩበት እና ፋብሪካ ወዳለበት፣ እንደዚሁም በስተግራ በኩል ደግሞ የገበሬዎች እርሻ ማሳ አለን። አብዛኛውን የገበሬ እርሻ ማሳ ግን ተብረበታል። ሞስ ከአንድ ሴት በላይ የሚጠጋ የገበሬ እርሻ ማሳ ላይ ነው የተኛው አሁን በፋብሪካው አካባቢ ያለው ግን እስካሁን ድረስ ያመጣው ችግር የለም። ቻለ መጠን ዳይኮን የማጠናከር ስራዎች እየሰራ ነው። የአዋሽ ወንዝ ሙላት በየአመቱ የሚያደርሰውን አደጋ ለመቀነስ ከዚህ ቀደም በተደጋጋሚ ሀሳቦች ሲነሱ፣ ምክክሮች ሲደረጉ የቆየ ቢሆንም ችግሩን በመቅረፍ ከአደጋ ሊታደገን አልቻለም በማለት ማህበረሰቡ ዛሬም ያነሳል። በዚህ ላይ ምላሽ የሚሰጡን የመንግስት ባለስልጣናትን እንዳገኘን መልሱን ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ። ከአዳማ ሙክታርን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባችን እናልፋለን። ጉዳያቸውን በውጭ ሆነው እንዲከታተሉ በዋስ ከእስር ተለቀው የነበሩት በአቶ ዳጋቶ ኩምቤ የክስ መዝገብ የተከሰሱ ሀያ የወላይታ ከፍተኛ አመራሮች ዛሬ በቀጠሯቸው ቀን ፍርድ ቤት አለመቅረባቸው በደቡብ ክልል ጠቅላይ ፍርድ ቤት ውስጥ ግራ ቀኙን ሲያከራክር ውሏል። ጠበቆቻቸው ደንበኞቻቸው ፍርድ ቤት ያልቀረቡት በህመም ምክንያትና ለኮሮና ቫይረስ እንጋለጣለን በሚል ስጋት እንደሆነ አስረድተዋል። አንዳንዶቹ ደግሞ መጥሪያ ስላልደረሳቸው እንደሆነ በመግለጽ ማስተባበያ አቅርበው ነበር። ጉዳዩን የያዘው መርማሪ ፖሊስ በበኩሉ ፍርድ ቤት ቀርበው መልስ እንዲሰጡ መጥሪያ የደረሳቸው ተከሳሾች ፍርድ ቤት ያልቀረቡት ጉዳዩን ለማንዛዛት ሆን ብለው እንጂ ስለመታመማቸው የሚያሳይ በቂ ማስረጃ የላቸውም፣ በመሆኑም ፍርድ ቤቱ ውሳኔ ይስጥ ሲል መከራከሪያ አሰምቶ ነበር። የግራ ቀኝ ክርክሩን ሲያደምጡ የቆዩ የችሎቱ ዳኞች ተከሳሾቹ መስከረም አስራ ሁለት ፍርድ ቤት እንዲቀርቡ ሲሉ ለሁለተኛ ጊዜ ትእዛዝ ሰጥተዋል። የፍርድ ቤቱ መሆን የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ዘገባውን ያስደምጠናል። የደቡብ ክልል ጠቅላይ ፍርድ ቤት በአቶ ዳጋቶ ኩምቤ መዝገብ የተከሰሱ ሀያ የወላይታ ከፍተኛ አመራሮችን ጉዳይ ለማየት ለሁለተኛ ጊዜ ባስቻለው በዛሬው ችሎት ተከሳሾች ዛሬም ባለመቅረባቸው መስከረም 12 2013 ዓመተ ምህረት ፍርድ ቤት እንዲቀርቡ ትእዛዝ ሰጥቷል ፍርድ ቤቱ ይህንን ትእዛዝ የሰጠው ከተከሳሾቹ ውስጥ አንድም ባለመገኘታቸውና ጠበቆቻቸው ተገኝተው ደንበኞቻቸው ያልተገኙበትን ምክንያት ለፍርድ ቤቱ ካስረዱ በኋላ ነበር የአቶ ዳጋቶ ኩንበና በእሱ መዝገብ የተከሰሱ ስማቸው በተራ ቁጥር 2 4 14 15 ና 17 የተዘረዘሩ ግለሰቦች ጠበቃ መሆናቸውን የተናገሩት አቶ ተመስገነ ዋጅራ ደንበኞች መጥሪያ ደርሷቸዋል ፍርድ ቤት ለመቅረብም ፈቃደኛ ነበሩ ዳሩ ግን ከዚህ በፊት በፖሊስ ቁጥጥር ስር ሲውሉ የስ ከፍተኛ ሊቦና ጉዳት ደርሶባቸዋል፣ አንዳንዶቹም ታመዋል ሲሉ ከወላይታ ሶዶ ሆስፒታልና ከቡድንት የመጀመሪያ ደረጃ ሆስፒታል አመጣሁ ያሏቸውን የሐኪም ማስረጃ ለፍርድ ቤቱ አቅርበዋል። ያልተገኙትም በዚህ ምክንያት ነው ያሉት አቶ ተመስገን ፍርድ ቤቱ ይህንን አገናዝቦ ከደንበኞች ጋር ቀርቤ እንዲከራከር ሌላ ቀጥሮ ስተኝ ስል ጠይቀዋል። በዚሁ መዝገብ ስማቸው የተዘረዘሩ ተከሳሾች ጠበቃ እንደሆነ ያስታወቁት አቶ ደጉዳና ሶስት ደንበኞቻቸው መጥሪያ እንዳልደረሳቸው ተናግረዋል። ይህንን መናገራቸውን ተከትለውም ፍርድ ቤቱ በመሀል ገብቶ መጥሪያ ሳይደርሳቸው እንደምን ወከሏቸው ብ ተብሎ ላቀረበው ጥያቄ በታችኛው ፍርድ ቤት ጠበቃቸው ስለነበርኩ ነው ብሏል። ሌሎች ሁለት ደንበኞቻቸው በህምና በኮሮና ቫይረስ ምክንያት አለመቅረባቸውን አስታውቀዋል። በተመሳሳይ መዝገብ ስማቸው በተራ ቁጥር 11 ላይ ያለው ተከሳሽ ጠበቃ የሆኑት አቶ ቴዎድሮስ ታደሰ በበኩላቸው ለደንበኛቸው መጥሪያ ቢደርሳቸው ፍርድ ቤት ያልቀረቡት በሳቸው መዝገብ የተከሰሱ ሀያ ተከሳሾችና ጠበቆቻቸው በሚገኙበት ፍርድ ቤት ከቀረብ ኮሮና ቫይረስ ይዘኛል በሚል ስጋት መሆኑን ተናግረው ፍርድ ቤቱ በጽሁፍ የተዘጋጀውን መልሳቸውን እንዳዳምጥ ቢጠይቁም ፍርድ ቤቱ ደንበኛ ወጥ ባልተገኘበት አልሰማም ብሏል። መርማሪ ፖሊስ በበኩሉ ከሀያ ተከሳሾች ውስጥ መጥሪያ ማድረስ አለመቻሉን አስታውቋል። ፍርድ ቤት ያልቀረቡት ጉዳዩን ለመንዛዛት ሆነ ብለው እንጂ ስለመታመናቸው የሚያሳይ በቂ ማስረጃ ያላቸውም፣ ከዚህ በፊት ሲያዙም የተፈጸመባቸው የሰብዓዊ መብት ጥሰት ስላልነበረ የደረሰባቸው የስነ ልቦና ጉዳት የለም። ይህ ፍርድ ቤት ቀርቦ መልስ ለመስጠት አለመፈለጋቸውን የሚያሳይ ነው ብሏል። በመሆኑም ምክንያታቸው ተገብነት የሌለውና ተጨባጭ ባለመሆኑ ፍርድ ቤቱ ውድቅ አድርጎ ውሳኔ ይስጥ ስል ጠይቋል። ፍርድ ቤቱም ተከሳሾቹ የዛሬ ሳ ት እንዲቀርቡ ታዘው አለመቅረባቸውን አስታውሶ ጠበቆችን ደንበኞቻችሁ ባልተገኙበት ስለ እነሱ ጥብቅና መቆም አትችሉም ብሏችኋል። ስለ ውክልናችሁም ማረጋገጫ የለኝም። በመሆኑም መስከረም 12 ከደንበኞቻችሁ ጋር ፍርድ ቤት ቀርባችሁ መልስ ስጡ ሲል ትእዛዝ ሰጥቷል። የአቶ ዳጋቶን ጨምሮ ሀያ የወላይታ ዞን ከፍተኛ አመራሮች ነሐሴ 3 ተይዘው ጉዳያቸው በወላይታ ዞን ከፍተኛ ፍርድ ቤት ሲታይ የቆየ ሲሆን የዞኑ ፍርድ ቤት እያንዳንዳቸውን በአንድ መቶ ሺህ ብር ዋስትና ከለቀቃቸው በኋላ ነበር ፖሊስ ለጠቅላይ ፍርድ ቤት ይጓኛሉ። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳ ነው። ዮናታን ዘብድዮስን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይም ስርጭቶቻችንን ታገኛላችሁ። ወደ ተከታዩ ዘገባ ንለፍ። የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ ደጀኔ ጣፋና አቶ ሚሻ አደም ላይ አቃቤ ህግ በፌዴራል ከፍተኛ ፍርድ ቤት ክስ መሰረተ። ክሱ በህገ መንግስትና ህገ መንግስታዊ ስርዓትን በመተላለፍ በህዝብ ደህንነት ኑሮ ላይ ከፍተኛ ቀውስ ማድረስ የሚል ነው። መለስካቸው አማሃ ይህንንና ሌሎች ሲከታተላቸው የቆየውን የችሎት ውሎች ቀጥሎ ያስደምጠናል። በፌዴራሉ የመጀመሪያ ደረጃ ፍርድ ቤት በቅድመ ምርመራ ችሎት አቃቤ ሕግ በእነ ጃዋር መሐመድ ላይ ምስክሮችን እያቀረበ ቃል ማሰማቱ ቀጥሏል። በዚህም መሠረት እስከ ዛሬ ዕለት የዘጠኝ ምስክሮችን ቃል አስመዝግቦ ከእንግዲህ ሁለት ምስክሮችን ብቻ እንደሚያሰማ ለፍርድ ቤቱ ገልጿል። አቃቤ ሕግ ቀደም ሲል በተጠርጣሪዎቹ ላይ አስራ አምስት ምስክሮችን ለማሰማት አቅዶ የነበረ ቢሆንም አሁን አስራ አንዱን ብቻ እንደሚያቀርብ አስታውቋል።

ሀገራት መጋለጣቸውን ገልጾ መፍትሄ ሚሰጣቸው ለፍርድ ቤቱ አቤት ብለዋል። በመጨረሻ ፍርድ ቤቱ የምስክሮችን ቃል በጽሁፍ ተቀርቶ ከመዝገቡ ጋር እንዲያያዝ በማዘዝ ለቀረበ አቤቱታዎች ውሳኔ ለመስጠትና የቀሪ ምስክሮችን ቃል ለመስማት ለናሴ ሀያ ዘጠኝ ቀን 2012 ዓ ም ቀጠሮ ቆርጧል በተያያዘ ዜና የፌዴራሉ ጠቅላይ አቃቤ ህግ ከወኩድ ድምጻዊ ሃጫሉ ሁንዴሳ ግድያ በኋላ ከተፈጠረው ሁከትና ግጭት ጋር በተያያዘ በኦሮሞ ፌዴራላዊ ኮንግሬስ አመራር አባል በአቶ ደጀኔ ጣፋ ላይ ክስ መሰረተ አቃቤ ህግ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ተረኛ ወንጀል ችሎት ባቀረበው ክስ አቶ ደጀኔ ጣፋ የሀገሪቱ የወንጀል ህግ በመጣስ በህገ መንግስትና ህገ መንግስታዊ ስርዓት ለመተላለፍ በህዝብ ደህንነት ወይም ኖረ ላይ ከፍተኛ ቀውስ የማድረስ ወንጀል ፈጽመዋል ብለዋል። ከዚሁ ጋር ተያይዞ አቃቤ ሕግ አቶ አደም መሻ በተባሉ ሌላ ተጠርጣሪ ላይም የአገሪቱን ሕግ በመተላለፍ ኢትዮ ቴሌኮም ከዘረጋ የቴሌኮም መሰረተ ልማት ውጪ ለሀገር ውስጥና ለውጭ ወይም ለዓለም አቀፍ የቴሌኮም አገልግሎት በአንስተት ወንጀል ክስ እንደመሰረተባቸው ታውቋል። መለስካቸውና ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ተከታዩ ዘገባችንም ከዚህ ከፍርድ ቤቶች ጉዳይ ጋር የተያያዘ ነው። የኦሮሚያ ሚዲያ ኔትወርክ ኦኤምኤን ዘጋቢ ጉዮ ዋሪዮስ የዋስትና መብቱ ተከብሮ በ በአስር ሺህ ብር ዋስትና ትላንት ከእስር መለቀቁን ጠበቃው አቶ ደጀኔ ፍቃዱ ለአሜሪካ ድምጽ ገለጹ። በሌላ በኩል የኢዴፓ አመራር አባል የሆኑት አቶ ልደቱ አያሌው ከእስር ባለመለቀቃቸው የዋስትና መብት መጠየቂያ ቤቱታ ለቢሾፍቱ ከተማ ወረዳ ፍርድ ቤት ማስገባታቸውን የፓርቲው ፕሬዝዳንት አቶ አዳነ ታደሰ አስታውቀዋል። ፀሐይ ዳምጠው ዝርዝር አላት። የኦሮሚያ ሚዲያ ኔትወርክ ኦኤምን ጋዜጠኛ ጉዮ ዋሪዮ ትናንትና በዋስ ከእስራት መፈታቱን የህግ ጠበቃው ገልጿል። የጋዜጠኛው ጠበቃ አቶ ደጀን ፍቃዱ እንደገለጹት ጉዮ የድምፃዊ ሀጫሉን ሁንዴሳን ቃለ መጠይቅ ከመሀል ቆርጠ አስቀርተሃል የአርቲስቱን ግድያ ተከትሎ የተፈጠረው ሁከትና ብጥብጥ ላይም በሙያ ተሳትፎ አድርገዋል በሚል ጥርጣሬ በፖሊስ ምርመራ ሲካሄድበት ቆይቷል። ጉዮ ፍርድ ቤት ሲመላለስ እንደነበር የገለጹት አቶ ደጀኔ ትናንትና በዋስ ተለቆ ቤተሰቡን ተቀላቅሏል ብለዋል። ፖሊስ ምርመራውን ጨርሶ አቃቤ ህግ ሪፖርት ከማድረጉ በፊት ለጉዮ እኔ አቻሉ እንደሳን ኢንተርቪው በማድረጌ ያደረግኩት ወንጀል የለም በሂደቱ ያካሉ የሞትና የቀብር ስነ ስርአቱ ላይ በዛ ሰዓት ላይ በስራ ላይ ስላልነበርኩ ጥፋተኛ አይደለም በማለት ጉዳዩ ማስተባበል ሞክረዋል። ያም ሆኖ ፖሊስ ምርመራውን ጨርሶ ለአቃቤ ህግ ሪፖርት ካደረገ በኋላ አቃቤ ክስ የመስረቻ ጊዜ ይሰጠኝ ማለት አስራ አምስት ቀን ቢጠይቅል እኛ ባቀረብነው መቃወሚያ መሰረት ፌደራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ጉዳዩን አይቶ በህጉ መሰረት እየተጠየቀው የዋስትና መብት የሚያስከለክል ጉዳይ አይደለም ፍርድ ቤት በአስር ሺ ዋስትና እንዲወጣ ትእዛዝ ሰጠ። አካባቢ በመቃወም ወደ ፌደራል ከፍተኛ ፍርድ ቤት ችሎት ላይ ይግባኝ ብለዋል። የይግባኝ ሰሚ ፍርድ ቤት በስር ፍርድ ቤት ላይ ተሰጥቶ የነበረ የአስር ሺህ ዋስትናውን ለአምስት ቀን አታግዶት አምስት ቀን በኋላ ችሎቱ ቀርበን እንድንከራከር አድርጓል። አካባቢ ያቀረበው መቃወሚያና ማመልከቻ ውድቅ በማድረግ ጉዮ በዋስትና በስር ፍርድ ቤት በአስር ሺ የተሰጠነ ዋስትና በትናንትና ሁለት አስራ አንድ ሰዓት ፖሊስ ቁጥጥር ወጥቶ ከቤተሰቡ ጋር መቀላቀል ችሏል። በሌላ በኩል የኢትዮጵያ ዲሞክራሲያዊ ፓርቲ አዴፓ ከፍተኛ አመራር የሆኑት አቶ ልደቱ አያለው የዋስትና መብት አቤቱታ አቅርበው እንዲለቀቁ ፍርድ ቤት ትዕዛዝ ብሰጥም አሁንም እስር ላይ መሆናቸውን ፓርቲው ገልጿል። አቶ አዳነ ታደሰ የአዴፓ ፕሬዚዳንት ናቸው። ስለ ጉዳዩ ተከታዩም ብለዋል። ከተበቃው ጋር ተነጋግረን ዋስትና በመጠየቁ ብዙም በሕጉ አግባብ ባያስኬድም ግን የአካባቢው የፍርድ ቤቱ አሰራር ነው። በዚህ መንገድ ሂዱ ስለተባለ ብቻ የዋስትና መብት ጠይቀናል። በሬጅስትራር አስገብተን ለነገ በአራት ሰዓት እንዲያቀርቡት በአቃቤ ህግና ከተማው ፖሊስ መምሪያ መጥሪያ ሰጥተናል፣ ነገ ይዘነው እንቀርባለን ብለዋል። ነገ እንግዲህ ፍርድ ቤቱ በችሎት ተመልክቶ ዋስና ይደቀዋል ብለን ተስፋ እናደርጋለን። አቶ ልደቱ አያሌው ሁከት በማስተባበርና በመደገፍ ተጠርጥረው በቢሾፍቱ ፖሊስ ቁጥጥር ስር ውለው ፍርድ ቤት ሲመላለሱ እንደነበር የሚታወስ ነው። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ። ፀሐይ፣ ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። በአማራ ክልል በዘንድሮ ዓመት በተለይ የኮሮና ቫይረስ ከተከሰተ ወዲህ ከ350 በላይ ህጻናት ያለ ዕድሜያቸው እንዲዳሩ መደረጉን የክልሉ ሴቶች ጉዳይ ቢሮ አስታወቀ። ለጋብቻው መጨመር የትምህርት ቤቶች መዘጋት ምክንያት መሆኑን ቢሮው አክሎ ገልጿል። የክልሉ ፖሊስ ኮሚሽን በበኩሉ ቁጥሩ እየተጋነነ ነው ብሏል። ተቀማጭነቱ ባህር ዳር ከተማ የሆነ ያለእድሜ ጋብቻ ሊፈጸምባቸው ሲል ከወላጆቻቸው ጠፍተው የሚመጡ ታዳጊዎችን የሚቀበል አንድ ግብረ ሰናይ ድርጅት ከኮሮና ቫይረስ መከሰት በኋላ ታዳጊዎችን እንዳልተቀበለ ተናግሯል። አስቴር ምስጋናው ዘገባ አላት። የ15 ዓመቷ አረዴት የስድስተኛ ክፍል ተማሪ ናት። ከአዲስ ቅዳም ወደ ባህር ዳር የመጣችበት ምክንያት ስጠይቃት ያለ እድሜዋ ቤተሰቦቿ ሊድሯት እንደሆነ በመስማቷ እንደሆነ ትናገራለች። ሲስተር ነግራለች ወይ ሲጨርሱ ሊድሩሽ ነው ሊያቅ ያስ ብላ፣ እኔ ደግሞ ወደዚህ ጠፋውና ትምህርት የመማር አለብኝ ብዬ ጠፋውና መጣሁ። ባህር ዳሩ የረዱኛ የሆነ ደለላ ያዘን ደል ላይ ሲይዘን ሰው ቤት ትገባላችሁ ሲለን አዋና ሉት እዚያ፣ እሷም ትግስትም ትባላት ጓደኛዬም አለች። አዋን አልነውና መጣነ። ከዛ ሆቴል ቤት ወሰደን። ሆቴል ቤት ሲወስደን ይስ መስከረም ነው የምፈልግ ዛሬ ሳልፈልግም አለችው። እዚያ ወደ ሌላ ወሰደን። ሌላዋ ደግሞ ም ምንም አግኝቻለሁ ተወው አለችው። እዛም በኋላ አልጋ ሊያዝላችሁና ደሩ አለ እሻል ነው እሻል ነው። እኛ ደግሞ እናውቅም፣ እሻል ነው ዝም ብለን እዛ፣ አንዱ ክላስ ሁለት ታልጋለ እሷ እናኔ አብረን ተኛን። እሱ የራሱን ተኛ። ከዛም በኋላ ዝም ብሎ በጠበጠን። እንጨዋለን ስንለው ተዋን። ፆታዊ ጥቃት ሊያደርስባችሁ ማለት ነው? አዎ። ከዛ እንጨዋለን ስንለው ዝም አለና ተዋን። ከዛ ሲነጋ ደግሞ አሁንም ወሰደን። እሷ ወጥ ሽሮ ቤት ገባች። Mi remo de zimatoi. -hmm. የጎዳና ተዳዳሪ ሴቶችና ህጻናት መከላከያ ተሀድሶ የተባለ ድርጅት በተለያዩ ምክንያቶች ከገጠር ወደ ከተማ ከቤተሰቦቻቸው ጠፍተው የሚመጡ ታዳጊዎችን ገና ከመኪና ሲወርዱ መናኸሪያ ላይ ባስቀመጣቸው ወኪሎቹ አማካኝነት ወደ ድርጅቱ እንዲመጡ ያደርጋል። ከዚያም ወላጆችን በማስጠራት የምክር አገልግሎት በመስጠት ልጆቹን ለወላጆቻቸው ያስረክባል። ወይዘሮ ሰናይት ገዳሙ የድርጅቱ ሰራተኛ ናቸው። የኮሮና ቫይረስ ከተከሰተ ወዲህ ወደ ድርጅቱ የሚመጡ ታዳጊዎች የለም ማለት ይቻላል ይላሉ። አሁን እንዳጋጣሚ በኮቪድ ምክንያት ትምህርት ስለተዘጋ ነው እንጂ ከዛ በፊት የሚመጡበት ወራቶች አሉ። ልጆቹ በጋብቻ የሚመጡት ልጆች ብዙ ናቸው። ጥር ላይ ይበዛል። ጥር የጋብቻ ወቅት ስለሆኑ በአብዛኛው ልጆች የሚመጡት ጥር አካባቢ በጣም ብዙ ልጆች ይመጣሉ። ያው በኮቪድ ምክንያት ወደዚህ ከገቡት የተወሰነ አሁን ጥቃት የተፈጸመባቸው ልጆች በሴትነታቸው ጥቃት የተፈጸመባቸው ልጆች ናቸው የሚበዙ እዚህ ድርጅት የገባችው አሁን እንዳልኩሽ በኮቪድ ምክንያት አንድ ልጅ ነች በአማራ ክልል የክልል ሴቶች ጉዳይ ቢሮ የሴቶች ንቅናቄ ተሳትፎ ማስፋፊያ ዳይሬክተር አቶ ስማቸው ዳኝ እንደሚሉት በዚህ አመት በተለይ የኮሮና ቫይረስ ከተከሰተ ወዲህ ከ350 በላይ ታዳጊዎች ያለ እድሜያቸው ተድረዋል። ይህም ከባለፈው አመት ጋር ሲነጻጸር ቁጥሩ መጨመሩ ነው የተናገሩት። የኮሮና ቫይረስ ከመከሰቱ በፊት የተፈጸመ ያለ እድሜ ጋብቻ ብቻ 1280 ነበረ በሞዝጎ 9 ወር ማለት ነው በሶስት ወሩ ውስጥ ግን ኮሮና ቫይረስ ከተከሰተ በኋላ ወደ 358 ተከስቷል ማለት ነው። ይህንንም በወር ማካኒክ ደስ እንደያ ኮሮና ቫይረስ ከተከሰተ በኋላ የጨመረበት ሁኔታ ነው ያለው። እንግዲህ ለምን በአስቸኳይ ጊዜ አዋጅ ውስጥ ነው ይሄ ማውሪያ ግኝቶች ተከልፍለው ባለበት ሰዓት ማለት ነው። ለዚህ ይሄ እንግዲህ እንደ በተመለከተ ትምህርት ቤቶች በመቋረጣቸው ማለት በመዘጋታቸው፣ በዘጋታቸው እና የኛ አጠቃላይ የሁሉም አካላት ተረባረበ ወደ ቫይረስ ወደ መከላከል ስራ ላይ በመሆኑ ምክንያት ይሄ እንግዲህ የተከሰተበት ሁኔታ ነው ያለው። የአማራ ክልል ፖሊስ ኮሚሽን የሴቶችና ሕጻናት መምሪያ ኃላፊ ምክትል ኮማንደር ማዕዛ ዋልልኝ በበኩላቸው ቁጥሩ ተጋኗል ይላሉ። እነሱ ነገር በጣም የተጋነነ ነው። ወንጀል የለም ማለት አይደለም። በአማራ ክልል ከዚህ በፊትም በስፋት ይፈጸምበታል ከሌሎች ክልሎች። በተለይ አሁን ደግሞ ይሄ ዝግትግት ያ ነገር ሲሆን እንደሚጨምር ማንም ሰው ሊገምት ይችላል። አንደኛ በደንብ ጥናት የሚያስፈልገው ነው። እንዲህ ነው ጨምሯል ቀንሷል ለማለት አ የእኛ የዳታ አያያዛችን ስርዓታችን ትንሽ ደካማ ስለሆነ እነሱ ደግሞ ዳታውን ያመጡበት አግባብ ስንነጋገር ክፍተት እንዳለበት፣ እንዲሁም ለምሳሌ የአንድ ዞን ሰባ ስምንት ምዕራብ ጎጃም ይመስለኛል፣ ሰባ ስምንት ያለ ዕድሜ ጋብቻ። ይሄ ሰባ ስምንቱ ለምንድነው ፖሊስ ላይ ምርመራ ያልተጀመረበት? ወደ ፖሊስ ለምንድነው ያመጣው ነው። እነሱ ከደረሱበት ወደ ፖሊስ ማምጣት አለባቸው አይደል? በዘንድሮ አመት በአማራ ክልል ከጾታ ጋር በተያያዘ የተፈጸሙ ጥቃቶች ዘጠኝ መቶ ሲሆኑ ስምንት መቶ ስልሳ ሶስት የወንጀል መዝገቦች ተከፍተው በሁለት መቶ አራቱ ላይ የቅጣት ውሳኔ መተላለፉን የክልሉ ፖሊስ ኮሚሽን መረጃ ያመላክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር ባህር ዳር አስቴር ምስጋናውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ኢትዮጵያውያን በአሜሪካ በኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች የመማር ማስተማር ሂደታቸውን ለመለወጥ እየተገደዱ መሆኑ ይታወቃል። ይህ ለውጥ በተለይም በከፍተኛ ትምህርት ተቋማት በሚገኙና ወደ ተለያዩ ክፍለ ግዛቶችም ሆነ አገር አቋርጠው በሚመጡ ተማሪዎች ላይ ተጽዕኖ እንደሚኖረው እየተነገረ ነው። በአሜሪካ በሚገኙ ከፍተኛ ትምህርት ቤቶች እንዲሁም ትምህርታቸውን በርቀት በሚከታተሉ ተማሪዎች ላይ የሚያመጣው ለውጥ ምንድን ነው? ትምህርት ቤቶች ውስጥ ምን ዝግጅት እያደረጉ ነው? በዚህ ዙሪያ በጆርጅ ዋሽንግተን ዩኒቨርሲቲ የኢንተርፕራይዝ አካዳሚክ አፕሊኬሽንስ ዳይሬክተር የሆኑት አቶ ዮርዳኖስ ባህሩን ደረጀ ደስታ አነጋግሯቸዋል። የዛሬው ኢትዮጵያውያን በአሜሪካ እንግዳ ናቸው። አቶ ዮርዳኖስ ባህሩ የሚሰሩበት ዩኒቨርሲቲ በዋሽንግተን ዲሲ የሚገኝ ሲሆን ዩኒቨርሲቲው በዓለም አቀፍ ጉዳዮች በሕግ፣ ኢንጂነሪንግና የሕክምና ትምህርቶች ይታወቃል። የዩኒቨርሲቲው የኢንተርፕራይዝ አካዳሚክ አፕሊኬሽንስ ዲሬክተር የሆኑት አቶ ዮርዳኖስ በዩኒቨርሲቲው ለሰላሳ አመታት ያህል የሰሩ ሲሆን የክፍል ውስጥና የርቀት ትምህርት ቴክኖሎጂን በማቀናጀት ሰፊ ልምድ አላቸው። በኮቪድ-19 ምክንያት ካለፈው ማርች ጀምሮ ከቤታቸው እየሰሩ መሆኑን የመማር ማስተማሩም ሂደት በኢንተርኔት ወይም ድረገጽ የሚሰጥ መሆኑን ነግረውናል። አሁን ይሄ ወቅት በትምህርት ቤቱ ሰሌዳ ወይም ካለንደር ላይ ምንድን ነበረ የሚመስለው? ምንድን ነው ይሆን? ምንድን ነው ይሄ ወቅት ለትምህርት ለዩኒቨርሲቲዎች? አሁን በተለይ ኦገስት ሲመጣ አብዛኛውን ጊዜ ካምፐሱ አዳዲስ ተማሪዎች የሚመጡበት ወቅት ነው። አዳዲስ ተማሪዎች መተው ኦሪየንቴሽን የሚወስዱበት፣ ክፍላቸው የሚገቡበት፣ የሚያስፈልጋቸው ነገሮች የሚገዙበት፣ ወደ ክላስ እንዴት ካምፐሱን የሚለማመዱበት ጊዜ ነበረ በደህና ጊዜ ቢሆን። ትምህርት ቤት የሚከፈተው መቼ ነበረ? የሚከፈተው ሁሉ ጊዜ ከሰፕተምበር መጀመሪያ አካባቢ ነው። አሁንም በዛ ጊዜ ከፈተው የእሱ እንትን አልተቀየረም። አትሊስት እኛ ዩኒቨርሲቲ ላይ ካሌንደሩ አልተቀየረም። አንዳንድ ትምህርት ቤቶች ካላንደራቸውን ትንሽ የቀየሩታሉ ወይ ቅድም ብለው የሚከፍቱ ወይ ደግሞ አዘግተው የሚከፍቱ አንዳንድ ሂደ ነዋሉ። የእኛ ግን አልተቀየረም። ስከንበር ኦገስት ሀያ አራት ትምህርት እንደዚህ ለመጀመሪያ ጊዜ ሙሉ ለሙሉ ትምህርትን በድረገጽ መስጠት ሲጀመር የመጀመሪያው ነው የሚሆነው። እንዴት ነው ለእናንተ፣ ለዩኒቨርሲቲው ያለው ዝግጅት ምንድን ነው የሚመስለው? በሙሉ በሙሉ ትምህርት በጠቅላላ ሙሉ ሰሜስተር በኦንላይን ማድረግ አዲስ ነገር ነው። ግን የኦንላይን ትምህርት አዲስ አይደለም። ከዚህም በፊት ዩኒቨርሲቲው የተለያዩ ፕሮግራሞች በኦንላይን የሚሰጥበት ሂደት አለ። ኦንላይን ፕሮግራሞች አሉ፣ ኦንላይን ቪዲዮዎች አሉ። በዛ ረገድ አዲስ ነገር አይደለም። ግን ያንን ሁሉ ተማሪ ደግሞ ከክላሱን አውጥቶ ኦንላይን ማድረግ ለሙሉ ሰመስተር አዲስ ነው። ግን አንጻሩ ደግሞ ባለፈውን ሰመስተር ግማሹንም አብዛኛው ተማሪ ከአዲሶቹ በስተቀር ለኦንላይን ስለሆነ የተከታተለው አዲስ አይደለም። የሚያስፈልጉት ኢንፍራስትራክቸሮች ቦታ ላይ ነበሩ። አሁንም በተጨማሪ የሚደረጉ ኢንፍራስትራክቸር የማሻሻል እና የማስፋት ስራዎች ተደርገዋል። እንዲህ አሁን ወቅቱ በዚህ በኮሮና ቫይረስ ምክንያት ከብዙ ነገር ታቅቦ መቆየት ግብኗል። ለስራ ትምህርትን ጨምሮ፣ ሌሎች ማህበራዊ እንቅስቃሴዎች ተቋርጠዋል። ይህ በትምህርት ዓለም በሚገኙ ተማሪዎች፣ መምህራንና ቤተሰቦች ላይ ያሳደረው ተጽዕኖ ይኖረው ይሆን? በተለይም በአሜሪካ በሚገኙ ከፍተኛ ትምህርት ቤቶች፣ እንዲሁም ትምህርታቸውን በርቀት በሚከታተሉ ተማሪዎች ላይ የሚያመጣው ለውጥ ምንድን ነው? እንግዲህ የሚያመጣው ለውጥ ያው ትምህርትን በተለይ ለአዲስ ተማሪዎች ትምህርትን በኦንላይን መከታተል መለማመድ የሚኖሩባቸው ነገሮች ሊኖሩ ይችላሉ። ከሰዓት አጠቃቀም፣ ስኬጆልን መጠበቅ፣ ምን አይነት ነገር እንደሚያስፈልጋቸው የማወቅን ነገር እሱ ሁሉ የሚለማመዱት ነገር ይሆናል። በትምህርት ቤቱን በኩል ግን የሚሰጡ ድጋፎች አሉ። ምን ማድረግ እንዳለባቸው የሚሰጡ ኦሪንቴሽኖች አሉ። ምን እንደሚጠብቃቸው ነው የሚያሳያቸው። አንዳንድ ቅድመ ዝግጅቶች ይደረጋሉ። የትምህርት ሂደቱን ብዙ የሚያስተጓጉለው ነገር አይደለም። አይ ቲንክ ሞር የትምህርት ሄድ ነው ትምህርትን የሚወስዱት የሚሉበት ነገር ሊመጣ ይችላል። ሁሉም ሰው የተሟላ የኢንተርኔትና የኮምፒውተር ዝግጅት ይኖረዋል ወይ፣ ኢንተርኔቱ ጥሩ በሆነበት ቦታ ላይ ነው ወይ ትምህርታቸውን መከታተል የሚችሉት የሚሉት ነገሮች ያው በሂደት የሚታይና ቤተሰቦች ልጆች የሚያስተካክሉት ነገር ነው። በትምህርት ቤቱ በኩል የሚደረጉት ዝግጅቶች ግን በተሟላ ሁኔታ ተዘጋጅተው አልቀዋል። ከዚህ ሀገር ብቻ ሳይሆን ከተለያዩ የዓለም አካባቢዎች ነው ተማሪዎች የሚመጡት ወደ ዩኒቨርሲቲው። ዘንድሮ ትምህርቱ በርቀት የሚሰጥ ከሆነ ተማሪዎች አቀባበል ላይ ምንድን ነው የሚኖረው ለውጥ? ሙሉ ስለማል ነው ማናገር የሚችልበት ነጥብ አይደለም፣ ግን ያው እዚህም መጥተው በዶርም አንዳንድ ኦንላይን ቢሆን አንዳንድ የውጭ ተማሪዎች ሰዎች ወጥተው በዶርም የሚስተናገዱበት ሁኔታ አለ በእኛ ትምህርት ቤት። አንዳንዶቹ ደግሞ እዛው ካሉበት የሚከታተሉበት ሁኔታ ይኖራል። ያው እሱ ትልቅ ለውጥ የሚያመጣው ልነሱ እንግዲህ አብዛኛው ክላስ የሚካሄደው ስኬጆል በተደረገበት ሰዓት እና የጊዜ ሰሌዳ ነው ልጆቹ ከውጭ የሚኖሩት ልጆች በተለይ የሰዓት ዲፍረንስ ባለበት ሁኔታ ላይ ክላሱን ለመከታተል ላይቭ ለመከታተል ያዳግታቸው ይሆናል፣ ግን ሪኮርድ ሆኖ መከታተል የሚችሉበት ሁኔታ ይፈጠራል። ከዛም ደግሞ ከአስተማሪዎቻቸው ጋር በግል መገናኘት የሚችሉበት ሁኔታም ይመቻችላቸዋል። ሶ ጊዜ ከሰዓት መራራቅ በስተቀር ብዙ ለውጥ አያመጣም። ለነሱ በዛ ነው የሚካሄደው። በጆርጅ ዋሽንግተን ዩኒቨርሲቲ የአካደሚክ አፕሊኬሽንስ ዲሬክተር ከሆኑት አቶ ዮርዳኖስ ባህሩ ጋር ያደረግነው ቆይታ በዚህ አላበቃም። በሚቀጥለው ሳምንት ቀሪውንና የመጨረሻውን ዝግጅት ይዘን እንቀርባለን። ደረጀ ደስታ ነኝ። መልካም ጊዜ። ደረጀ ደስታንም እንግዳውንም እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እንደ አውሮፓ አቆጣጠር ዛሬ መስከረም ሁለት በፓሲፊክ ሁለተኛው የዓለም ጦርነት በኦፊሴል ያበቃበት ዕለት ነው። በአጠቃላይ በዓለም ደረጃ ሲካሄድ የቆየው ግጭት ያበቃበት ቀን ነው ይላል የዛሬው ርዕሰ አንቀጽ አተታውን ሲጀምር ከሰባ አምስት ዓመታት በፊት በዛች ዕለት የዩናይትድ ስቴትስ እና የጃፓን ተወካዮች ጃፓን ከአለምንም ቅድመ ግዴታ እጇን የሰጠችበትን ኦፊሴላዊ ሰነድ በቶኪዮ የባህር ወሽመጥ በነበረው ዩኤስኤስ ሚዙሪ በተባለው መርከብ ላይ ፈረሙ። ጀርመን እንደ አውሮፓ አቆጣጠር ግንቦት ስምንት ቀን እጇን ከሰጠች በኋላ አውሮፓ ውስጥ ሁለተኛው የዓለም ጦርነት አከተመ። በፓሲፊክ ግን ጃፓን ትጥቋን እስካወረደችበት ጊዜ ድረስ ቀጥሎ ነበር ሲል ርዕሰ አንቀጹ ጠቁሟል። ዩናይትድ ስቴትስ አቶሚክ ቦምቡን በተሳካ ሁኔታ እንደሞከረች አስር ቀናት ካለፉ በኋላ ሐምሌ 26 ቀን የተባበረው ኃይል መሪዎች የፖስዳም አዋጅ የተባለውን አወጡ። አዋጁ ጃፓን እጇን የምትሰጥበትን መንገድ ይዘረዝራል። ጃፓን ይህን ካልተቀበለች ግን መላ ውድመት ይገጥማታል ይላል አዋጁ። ጃፓን አልተቀበለችውም። ከዚያ በኋላ በፓሲፊክ የነበሩት የዩናይትድ ስቴትስ እና ሀገር ኃይሎች ከሶስት ዓመታት በላይ ለሆነ ጊዜ በዓለም ታሪክ ትልልቅ ከሚባሉት አንዱ የሆነ የባህር ውጊ አካሄዱ። በመላ ፓሲፊክ ደሴቶች በተካሄዱት ከባድ ውጊያዎች የተሸነፉት የጃፓን ወታደሮችና ሲቪሎች በብዛት ራሳቸውን እንዳጠፉ ርዕስ አንቀጹ ገልጿል። አያይዘን ርዕስ አንቀጹ ከዚያ በኋላ ጦርነቱ በአስቸኳይ መቆም አለበት የሚል ውሳኔ ላይ መደረሱ ጠቁሟል። ከዚያ በኋላ ዩናይትድ ስቴትስ የአየር ጥቃት እንደሚከፈትና ሲቪሎች ከአካባቢው እንዲወጡ የሚያስጠነቅቁ ጽሑፎች ከበተነች በኋላ ሁለት የአቶሚክ ቦምቦች በሶስት ቀናት ልዩነት በሁለት የጃፓን ከተሞች ላይ ጣለች። ከዚያ በኋላ የጃፓን መሪዎች ጦርነቱን ሊያሸንፉ እንደማይችሉ ተረድተው እንደ አውሮፓ አቆጣጠር ነሐሴ 14 ላይ የጃፓን ንጉሥ ሂሮሂቶ ጃፓን እጇን እንደምትሰጥ አስታወቁ። ዩኤስኤስ ሚዙሪ በተባለው መርከብ ላይ በተደረገው ስነ ስርዓት ጀኔራል ዳግለስ ምካርተር የህብረት ኃይሎችን ወክለው የጃፓንን እጅ መስጠት ከተቀበሉ በኋላ ዛሬ የተኩስ ድምፅ የለም ማለታቸውን ፕሬስ አንቀጹ ጠቅሷል። ትልቁ ትራጀዲ ወይም ሀዘን አከተመ። ታላቅ ድል ተገኝቷል። ሰማዩ የሞት ዝናብ ማውረዱን አቁሟል። በአሁኑ ወቅት በባህሮቹ የሚታየው የንግድ ስራ ብቻ ነው ሰዎች በየአካባቢው በፀሐያማው ሁኔታ እየተዘዋወሩ ናቸው መላው አለም ሰላም አግኝቷል የተቀደሰው ተልእኮ ተፈጽሟል በፓሲፊኩ አካባቢ አዲስ የነጻነት ገጽታ ይታያል ዛሬ ነጻነት የበላይነቱን ይዟል ዴሞክራሲ እየተራመደ ነው ዛሬ በእስያም ሆነ በአውሮፓ ሰዎች ከፍርሃት ተላቀው ሙሉ የነጻነት ጣዕምን እያጣጣሙ ነው እንደ አውሮፓ አቆጣጠር መስከረም 2945 ዓ ም ሁለተኛው የዓለም ጦርነት ባክትሞ አዲስ ዘመን ተጀመረ ሲል የዕለቱ ርዕሰ አንቀጽ አጥታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አብራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባት እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።